በኦሮሚያ ክልል የተለያዩ ከተሞች ካለፈው ሳምንት ረቡዕ ነሐሴ 17 ቀን ጀምሮ ለአምስት ቀናት ተጠርቶ የነበረው ቤት ውስጥ የመቀመጥ አድማ የተያዘለትን ግብ በመምታቱ በሦስተኛው ቀን እንዲቋረጥ መደረጉን አስተባባሪዎቹ በማኅበራዊ ሚዲያ ከገለጹ በኋላ በአንዳንድ ከተሞች ከቅዳሜ ጀምሮ የትራንስፖርት አገልግሎት ለመስጠት የተንቀሳቀሱ አሽከርካሪዎች ሥራ ላቋረጡበት ቅጣት እንዲከፍሉ መባላቸውና አንዳንዶቹም ሱቆቻቸው እንደታሸጉባቸው ገልጸዋል። የኦሮሚያ ክልል መንግሥት ማንም ዲሞክራሲያዊ መብቱን ተጠቅሞ ተቃውሞውን በአድማ ቢገልጽ መብቱ መሆኑን መናገራቸው ይታወሳል። በተያያዘም በቢሾፍቱ ሆራ አርሲዲ ሐይቅ ሕይወታቸው ለጠፋ ሰዎች በክልሉ መንግስት የተሰራው ሐውልት ተቃውሞ ገጥሞታል። ቀጣዩ የጽዮን ግርማ ዘገባ ሁሉንም ይዳስሳል። ባለፈው ሳምንት ከእረቡ ነሐሴ 17 እስከ እሁድ ነሐሴ 21 2009 ዓ ም ድረስ ነበር በማህበራዊ ሚዲያ በተለይ በፌስቡክ እና በትዊተር ገጾች ላይ በኦሮሚያ ክልል ቤት ውስጥ የመቀመጥ አድማ ተጠርቶ የነበረው። የዚህ አድማ ዋና ዓላማዎች በሚል ሲገለጽ የነበረው በዚህ አመት ከዘጠኝ አመት በኋላ በነጋዴዎች ላይ አዲስ የተጣለው የቀን ገቢ ግምትና ይህን ተከትሎ የወጣው አመታዊ ግብር የተጋነነ ነው የሚል ሲሆን ሁለተኛው ደግሞ በአሁኑ ሰዓት በእስር ላይ የሚገኙት የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ እና ምክትል ሊቀመንበሩ አቶ በቀለ ገርባን ጨምሮ በፖለቲካ ምክንያት የታሰሩ ሰዎች ይፈቱ የሚል ነበር። አድማው አርብ ዕለት ሶስተኛ ቀኑን ካጠናቀቀ በኋላ አድማውን ቄሮ ወይም ወጣቶች የሚል መጠሪያ ባላቸው በሕዝብ ላይ በደል እየተፈጸመ ነው ብለው በሚያምኑና ይህንንም እንቅስቃሴ በማስተባበር ላይ ናቸው በተባሉ አካላት ሲመራ መቆየቱንና እነሱም አድማው ግቡን በመምታቱ ምክንያት በሶስተኛው ቀን መቋረጡን በማህበራዊ ድረገጽ ይፋ አድርገዋል። ይህንን እንቅስቃሴ በመወከል መረጃን በማሰራጨት ላይ የነበረው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድም ይህንኑ ጠቅሶ ማምሻውን የጋራ መግለጫ ነው ያለውን ይፋ አድርጎ ነበር። በዛሬው ዕለት እኔም ከቄሮ አስተባባሪዎች አንዱ ነኝ ያለ ወጣት ወደ ኢትዮጵያ ደውዬ አነጋግሬ ነበር። አድማው ተጠርቶ የነበረበት ምክንያት ተመሳሳይ መሆኑን ይናገራል። ድምፁን እንድንቀይር በጠየቀው መሰረት ድምፁን ቀይረናል። ተቋረጠው በጣም በሚፈለገ ሁኔታ በየሶስቱ ቀናት ስለተዘረጋከ ከዚህ በኋላ ይበቃል ተብሎ ፖስት ስለተደረገ ነው እና ያሉ ከሮችም ተስማምቶ ከዚህ በኋላ ይበቃል፣ አሸንፈናል፣ ለዚህ ከነገ ጀምሮ ይከፈትሉም ነገር ብሎ ነው ተባባሉ። የአምስት ቀን አድማ ጥሪ ሲደረግ ምን ለማሳካት ነበረ? ምን ሀሳብ ተይዞ ነበር የተደረገው? እንግዲህ ሀሳቡ በጣም የታወቀ ነው። እሱም መጀመሪያ አካባቢ ላይ የስጣሌው ከአቅማቸው በላይ ግብር እንዲከፍሉ ሁለተኛዎች፣ ፕሮፌሰር በመረራ ጉዲና፣ በቀለ ገርባና ሌሎችን ጨምሮ እንዲፈቱ የሚለውና ሌላ ሌላ ማለት። ስለዚህ ምኑ ነው ታዲያ ስኬቱ? አሁን እንግዲህ እንደነገርከኝ የግብር አለ፣ ከዛ ደግሞ የእስረኞች አለ፣ አልተፈቱም። ስኬት አለ የተወሰነ ስኬት አለ። ለወደፊት የምሰሩት ነገር አለ። እሱ ሱ ማየት እኛም ለወደፊትም ደግሞ ከዚህም በላይ ሌላ እርምጃ ስንወስድ ይለቃሉ። ግዞም እንቀንሳ ቅርቡ ይቀንሳሉ። ባይዘዌ አንዳንድ ቦታ ላይ ቀንሰዋል። በተለይ አምቦ ላይ በፊፍቲ ፐርሰንት ቀንሰዋል። ምብሎም አለ ትንሽ ለውጥ አለው። ከዛ በኋላስ አሁን ከሶስት ቀን ተቃውሞ አቁሟል። አሁን ከዛ በኋላ የከተማ ሁኔታ ምን ይመስላል? አሁን አንዳንድ ቦታ ላይ በአዲሶች ስራ ላይ ናቸው። አንዳንድ ሱቅ መጀመሪያ ራሱ ያልታሸጉ ሱቆች ተከፍተዋል፣ ስራ ጀምረዋል። ግን አስፋልት ላይ ያሉት ሱቆች እና መናራ ገብቶ ከመናራ የሚወጡ መኪናዎች ስራ አልጀመሩም። ምክንያቱም መኪናዎች ለመኪናዎች መውጫ አልተሰጠም። ሌሎች ደግሞ ለሱቅ የታሸገ ሱቅ ባለንብረቱ ለመክፈት ሲሄድ ሲሸድ አይ መጀመሪያ ለመዘጋችሁ አሁን ደግሞ ከከት ሚለው ነገር ነው። እንደዚህ አይነት ነገር ያለው የት አካባቢ ነው? ቡና እዚህ አምቦ መናራ ሲለፊት ወደ አዋሮ አካባቢ ለፈት ላይ መጀመሪያ ተሸግም እና መናራ መናራ አልተከፈተም። እስካሁን ዛሬ ራሱ ወደ አርካ አምቦ ወደ ጉደር የሚሄዱ ባለ ጉዳዮች ገበያ ትልቅ ገበያ ነው አለው። ዛሬ ጉደር በአጃጅ ኮንትራት ውስጦ ነው እየተጓዙ ያሉት። እንደዚህ ወጣትና ሌሎች ያነጋገርናቸው ወጣቶችም ከአድማው በኋላ ወደ ስራ ሲመለሱ ሌላ ችግር ገጥሟቸዋል። የነቀምቴው ወጣት ያለንም ይህንኑ ነው። ያው መንገድ ትራንስፖርት ለምን መጀመሪያ አቆማችሁ? ተብሎ ባጃጅ አስር ሺህ እንድትቀጡ ወይ ደግሞ የመጨረሻ ማስጠንቀቂያ ወዛችሁ ወባ ወረቀት እንጂ እንዳሰቡ ተብሎ በቃ ባጃጅ ቆመዋል። እንዳለ የፖሊስ ከስራ ማቆማ አድማው ጋር በተያያዘ ነው ይሄ እርምጃ የተወሰደው? አዎ ለምን ያቆማችሁ መጀመሪያ፣ ማን ያቆሙ ስላለ ነው ያቆማችሁት? አሁን ደግሞ በማን ፈቃድ ነው ብሎት በቃ ምንባስ በአጃጅ እንዳለ ፖሊስ አባ ውስጥ ነው ያለ። ሌላስ እንቅስቃሴ፣ ሱቆች ተከፍተዋል? ሌሎች እንቅስቃሴዎች አሉ? ሱቅ አልፎ አልፎ ነው እንጂ ታሽጎ አለ አልተከፈተም። በማን የታሸገው? ከተማ አስተዳደር ነው ያሸገው። ባለፈው ማክሰኞ እና ቅዳሜ ነው ታሸገ። የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ባለፈው ሳምንት አርብ አድማውን በተመለከተ ከአሜሪካ ድምጽ ተጠይቀው ተከታዩ ምላሽ ሰጥተው ነበር። ግብይት የቆመባቸው ቦታዎች ላይ ሱቅ ዘግቶ የእኔ ተገልግሎቱ ዘግቶ ባጃጁን ስራ አስቆሞ መንግስትን ቻሌንጅ ማድረግ የሚፈልግ አካል መብቱ እንደሆነ ሁሉ፣ ሌላው ደግሞ የእለት ጉርሴ ላገኝ ነው ሱቅን ከፍቼ መነገድ አለብኝ ከፍቼ አገልግሎት መስጠት አለብኝ ብሎ በሚለበት ሰዓት ሌላው ላይ ደግሞ ጫና መፍጠር ኢዲሞክራሲያዊ አካሄድ ነው። ይሄ ስህተት ነው። መንግስት የዜጎችን ዲሞክራሲያዊ መብት ማክበር አለበት። ቤቴን ዘግቼ መንግስት ላይ ጫና እፈጥራለሁ ተቃውሞ ወይም አሰማለሁ የሚለው አካል መብት እንዳለው ሁሉ በዚህ በተቃራኒ ደግሞ አይ እኔ የዕለት ስራዬን ሰርቼ የዕለት ጉርሴን አግኝቼ ልጆቼን ማሳደግ ወደ ወደ መደበኛ ኑሮ መቀጠል እፈልጋለሁ የሚለው ደግሞ ፕሮቴክሽን ይፈልጋል። አሁን የአድማው አካሄድ ላይ ያሉ ስህተቶች ምንድን ናቸው? በተለያዩ ማህበራዊ ሚዲያዎችም እንደምትገነዘቡት እከሌ የሚባል ሰውዬ ሱቁን ከፍቷልና እርምጃ ወሰዱበት እከሌ የሚባል ሰውዬ በዚህ ታርጋ ቁጥር መኪና እየሄደ ነውና እርምጃ የወሰድበት መኪናውን አውጡ የሚል አካሄድ ነው ያለው። በዚህ አካሄድም ጉዳቶች ደርሷል፣ ተጨባጭ ጉዳቶች። እርምጃ የምንወስደው ጉዳት የሚወስዱ አካላት ላይ ነው። ይህንኑ ምላሽ ተሞርክዤ ወደ ጊንቢ በደወልኩበት ወቅትም አንድ ነዋሪ አነጋግሬ ነበር። ጊንቢ ዛሬ ወደ ሌላ ወደ ሱቅ አካባቢ ተረጋግቷል። ትንሽ ወደ መናኸሪያ አካባቢ ነው ችግር ያለው። ምንድን ነው መናኸሪያ አካባቢ ያለው ችግር? ባለፈው ከአስራ ስድስት ጀምሮ ሲወጡ ስላልነበሩ መኪኖች፣ እነዛ መኪኖች ከአስራ ስድስት ጀምራችሁ ሲሰሩበት የነበረውን ትረሲት አቅርቡልን ተብለዋል። ያን ትረሲት የሌላቸው ሹፌሮች ደግሞ ሁለት ሺህ አምስት መቶ ብር እንዲቀጡ እየተደረገ ነው። ይሄ የሚደረገው በማን ነው? ይሄን የሚያደርጉት መንገድ ላይ ቆመው ትራፊኮች ናቸው። ይሄ የተደረገበት ያዩት ደረሰኛ የተቀጣ ሰው አለ ወይስ ምኑ እርምጃ ወሰዱ አሽከርካሪዎቹ? አብዛኛው አሽከርካሪዎች ባለንብረቱን ጠይቁ ነው፣ ባለንብረቶች ደግሞ አንከርልም እያሉ ነው። ሹፌሮቹ መንገድ ላይ ትራፊኮቹን እኛ ና ግንባለ ንብረቶቹን ጠይቁ እያሉ ነው። ስለዚህ በሁለቱ መካከል አለመግባባት ነው ያለው እንጂ ወደ እርምጃ ተገብቶ የከፈለ ሰው የለም። ይኖራል እንግዲህ፣ ያው በተጨባጭ ከፍሎ አላየውም። እንጂ እርስዎ የጊምቢ ከተማ ነዋሪ ኖት። በዚህ የተቃውሞ እንቅስቃሴ ውስጥ እንግዲህ ባለፈው የመንግስት ባለስልጣን አነጋግረን ነበር እና አንዳንዶች ተቃውሟቸውን ሲገልጹ፣ አንዳንዶች ደግሞ ሰርተው መብላት የሚፈልጉ አሉ የሚል የተሰጥተው ነበር ና እንዴት ተመለከቱት? ይህንን የሶስት ቀኑን የነበረውን አድማ ሰዎች በፍላጎታቸው ወደው ፈቅደው ያደረጉት ነው ወይስ አድማው እንዴት ነበረ? ምንም አይገናኝም። ይሄ የኦሮሚያ መንግስት ኮሚኒኬሽን የተናገሩት ሌላ ነው፣ በግንቢ ግን ሲፈጸም የነበረው ሌላ ነው። በፍላጎታቸው ነው የሚባለው ነገር ምንም ነገር የለም። በቃ የሚዘጋውን በኃይል እየሄዱ ክፈቱ፣ ፖሊሶች የንግድና ኢንዱስትሪ ቢሮዎች እየሄዱ ካልከፈታችሁ እናሽጋለን እንዲህ ያሉትን እያሸጉ እያሰሩ እንደዛ ነው መዝጋቱና የተቃውሞ ዓላማ ምን ነበረ? ነዋሪዎቹና አስተያየት ሰጪዎቹ እንደሚሉት ዓላማው ነጻነትንና መብትን የመጠየቅ ነው ብለዋል። በኦሮሚያ ክልል ሁለተኛው ተቃውሞ በስፋት ከተቀሰቀሰ አንድ ዓመት ከአስር ወር አስቆጥሯል። የመጀመሪያው ተቃውሞ የተቀሰቀሰው በ2005 ዓ ም በአዲስ አበባ ላይ ተግባራዊ ይደረጋል የተባለው ማስተር ፕላን ንድፍን ተከትሎ የተቀሰቀሰው ተቃውሞ ነበር። ይህ ከሆነ ከአንድ ዓመት ተኩል በኋላ የተቀሰቀሰው ተቃውሞ ግን እስካሁን በተለያየ ምክንያት ሲነሳና ሲበርድ ወደ ሌሎች ክልሎች ሲዛመትና ጥያቄዎቹም የተለያየ መልክ ሲይዙ ቆይተዋል። በዚህ ወቅት በርካታ ሰዎች ህይወታቸው አልፏል። እስካሁን በቁጥሮች ላይ ስምምነት የተደረሰበት አሃዝ ባይኖርም መንግስት፣ የሀገር ውስጥ ሰብአዊ መብት ኮሚሽን፣ በሀገር ውስጥ የሚገኙ ተቃዋሚ ፓርቲዎች እንዲሁም ዓለም አቀፍ የሰብአዊ መብት ተሟጋቾች የበርካታ ሰዎች በተለይ ደግሞ የወጣቶች ህይወት ማለፉን ይፋ አድርገዋል። በርካቶች ቆስለዋል፣ ንብረት ወድሟል፣ በሺዎች የሚቆጠሩ ሰዎች ታስረዋል። ይህ ሁኔታ እስካሁን ሀገሪቱን ወደ አልተረጋጋ ጉዞ ውስጥ በዚህ ጊዜ ውስጥ ከተከሰቱት አሳዛኝ ሁኔታዎች አንዱ የኦሮሞ ማህበረሰብ አባላት ዓመታዊ በዓል በሚያከብሩበት የሆራ አርሰዲ ሐይቅ የተከሰተው ነው። ይህን በተመለከተ በወቅቱ በስፋት ዘገባ ማቅረባችን የሚታወስ ሲሆን፣ በአጠቃላይ በዛን እለት ህይወታቸው የጠፋው ሰዎች ተረጋግጠው ነው የሞቱት የሚለው የመንግስት መግለጫ እና የለም በመንግስት ኃይሎች በተወሰደው እርምጃ ነው የሚለው እስካሁን በገለልተኛ ወገን ተጣርቶ ትክክለኛ መረጃ ያልወጣበት ነው። በዚህ ባሳለፍ ነው ሳምንቱ ማብቂያም በዚህ ዕለት ህይወታቸው ለጠፋው ሰዎች የመታሰቢያ ሐውልት ተሰርቶ በኦሮሚያ ክልል መንግስት እንዲመረቅ ተደርጓል። ይህ ሐውልት ተቃውሞ ገጥሞታል። ተቃውሞ ምንድን ነው ስል ማምሻውን አንድ ወጣት ጠይቄ ነበር። ሐውልቱ ወካይ አይደለም ማለት፣ በሰውም ስል በኔም ስሜት ያን የሆነውን ነገር የሚወክል አይደለም ለምንድን ነው? አንደኛ የተጻፈ ጽሁፍ ነው። ሁለተኛ ግብን ነገሮቹ የተከሰቱበትና አሁን የተሰራበት ቦታ ፈጽሞ የማይገናኙ ናቸው። ያንም እነኚህ ነገሮች ራሱ ጥያቄ የሚያጭሩ ስለሆኑ በህዝቡ ዘንድ ብዙ ተቀባይነት አላገኘም። ሰውም የት ነው የተተከለው? ሁለት ምክንያቶች አሉ ብለሃል። እንግዲህ የመጀመሪያው መተከሉ ቦታው ላይ ነው። የት ነው የተተከለው? ቦታው የተተከለው በባቦጋያው ሐይቅ ላይ ነው። እንደምታውቀ ቢሾፍቱ ሰባት ሐይቆች አሉት። ከሰባት ሐይቆቹ አንደኛ ሰዎች የሞቱበት ሆራ አርሰዴ ነው። ሆራ ላይ ማለት ነው በየአመቱ ሰዎች የሚያከብሩት እሬቻን የሚያከብሩት ሆራ ላይ ነው። ሰውም የሚሞተ ሆራ ነው። ባይዛ ይ በዛ ምለት እዛ ነበርኩኝ በቦታ ላይ ነበርኩኝ እና አሁን ደግሞ የተተከለው ምንድን ነው በቦጋያ ላይ ነው። በቦጋያ ማለት ኦልሞስት አትሊስት በቃ ቢያንስ ቢያንስ ሶስት ኪሎ ሜትሮችን ከሆራ የምርቅ ሌለኛው ሀይቅ ነው ማለት ነው። ሁለተኛው ደግሞ ቅሬታው ጽሑፉ ነው ብለው ሰደን ቤዝ ነው የምለው በኦሮምኛው ተሳ ነው ለ ማለት ድንገት የምለውን ቃል የአማርኛውን ቃል ሪፕሬዘንት ያደርጋል ይወክላል ብዬ አስባለሁ። ነገሩ ድንገት አይደለም ነው ማለት። ድንገት የሚባለው ላይክ ላይክ አሁን የመሬት መንቀጥቀጥ፣ የመኪና አደጋ እነኚህ ነገሮች መሆን እውነትም ያው ድንገት የሚያሰኝ ነገር ነው። ግን አሁን ድንገት አያሰኝም ይሄ እኔ በቦታው ነበርኩኝ። የሆነውም ነገር ድንገትም አልነበረም ለዚህ ነው ብዙ ሰዎች ድንገት የምለው ቃል መጠቀም የለባቸው ነው። ይህን በተመለከተ የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ጋር ተደጋጋሚ የስልክ ሙከራ አድርጌ ነበር። ለዛሬው ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም። በነገው ምሽት ምላሻቸውን ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።